Yeah, America. Radio. We have to prevent it from radicalizing, recruiting, and inspiring others to violence in the first place.

ሲጀመርም ወጣቶችን እንዳያነሳሳና እንዳያቀጣጥል ሌሎችንም ለዐመፅ ማንቀሳቀስ እንዳይችል ነው ማድረግ ያለብን። ይህም ማለት መሪ ርዕዮተ ዓለም ወይም አስተሳሰባቸውን ማሸነፍ ማለት ነው። አስተሳሰቦችን በጠመንጃ ማሸነፍ አይቻልም። አስተሳሰቦች የሚሸነፉት ከእነርሱ የሚበልጡና የሚሻሉ አስተሳሰቦችን በማቅረብ ነው። ይበልጥ ሳቢ በሆኑና ሊያነቃቁ በሚችሉ አስተሳሰቦች ማለት ነው።

የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ናቸው። በኒውዮርኩ እየተካሄደ ካለው የተባበሩት መንግሥታት ድርጅት ሰባኛ ጠቅላላ ጉባኤ ትዩ በሁከተኝነት ጽንፈኝነትና በሽብር ፈጠራ ጉዳዮች ላይ ባተኮረ ስብሰባ እስላማዊውን ጽንፈኛ ቡድን አይሲስ ወጣቶችን ለመመልመል የሚያደርገውን እንቅስቃሴ አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እንመለከታለን።

በኢትዮጵያ በታችኛው የኦሞ ወንዝ አካባቢ በሚገኙ ነዋሪዎች ላይ የመብት ረገጣ እየተካሄደ ነው ሲል የተለያዩ ጎሳዎች መብት አስከባሪ ድርጅት

ሰርቫይቫል ኢንተርናሽናል በቅርቡ ባደረገው ጥናት ገለጸ። በዚህ ላይ ዘገባ አለን። ሌሎች በርከት ያሉ ዘገባዎችና ቅንብሮችንም ለምሽቱ ይዘናል። ጤና ጤናስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ መስከረም 19 2008 ዓ ም አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐየንን ከአቀነባብሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ከከርቲስ ባይንም ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን የሰዓቱን

ዓለም ዜና የ2007ቱን ምርጫ ተከትሎ የሚመሰረተው የኢትዮጵያ ህዝብ ተወካዮች ምክር ቤት የፊታችን ሰኞ የመጀመሪያ ስብሰባውን ያካሂዳል። ኢህአዴግ ስልጣን ከያዘ በኋላ ለመጀመሪያ ጊዜ 547ቱም የምክር ቤት መቀመጫዎች በገዥው ፓርቲ ብቻ ይያዛሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሌላ የአምስት ዓመታት ጊዜ በኃላፊነታቸው እንደሚቀጥሉ ይጠበቃል።

ዘጋቢያችን እስክንድር ፍሬው ከአዲስ አበባ አጠር ያለ ዘገባ ልኳል።

ከክረምቱ እረፍት ዳግም ወደ ምክር ቤት የኢትዮጵያ ፓርላማ የህዝብ ተወካዮች ምክር ቤት ስራ ሊጀምር እየተዘጋጀ ይገኛል። የፊታችን ሰኞ ስራ እንደሚጀምር የሚጠበቀውም የ2007ቱን ምርጫ ተከትሎ የሚቋቋመው አዲስ ፓርላማ ነው። አብዛኛዎቹ ተቃዋሚዎች ባልተቀበሉት ምርጫ ያሸነፈው ኢህአዴግ እጩዎችም ከያሉበት እንዲመጡ በመገናኛ ብዙሀን ጭምር ጥሪ ተደርጓል። 547 የኢትዮጵያ ፓርላማ መቀመጫዎች በኢህአዴግ ብቻ ሲያዙም ከሽግግር መንግስቱ ጊዜ ጀምሮ

የመጀመሪያው ይሆናል። የፊታችን ሰኞ የሚደረገውም የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ መሆኑ ታውቋል። አፈጉባኤና ምክትል አፈጉባኤዎችም በዚሁ ስብሰባ ይመረጣሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለተጨማሪ አምስት ዓመታት እንደሚቀጥሉ ይፋ የሚደረገውም የህዝብ ተወካዮች ምክር ቤት በቀጣይነት በሚያደርገው ስብሰባ ነው። ከዚህ በኋላም ነው ጠቅላይ ሚኒስትሩ አዲሱን ካቢኔያቸውን ይፋ የሚያደርጉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ

የናይጄሪያው ፕሬዚዳንት የአገሪቱን የነዳጅ ዘይት ሚኒስቴር በቁጥጥር ስር አደረጉ። የናይጄሪያው ብሔራዊ የፔትሮሊየም ኮርፖሬሽን በነዳጅ ዘይት ዋጋ ማሽቆልቆልና በሙስና ምክንያት እየተዳከመ መሆኑ ተገልጠዋል። ፕሬዚዳንት ሙሐመዱ ቡሀሪ ታዲያ ራሳቸውን የፔትሮሊየም ሀብት ሚኒስትር ማድረጋቸውን ኒውዮርክ ከተማ ውስጥ ለሮይተርስ የዜና አገልግሎት ገልጠዋል። በብሔራዊ የፔትሮሊየም ኮርፖሬሽን ያለው የሙስና ሁኔታ የከፋ እንደሆነም ነው የጠቆሙት።

አገሪቱ ከፍተኛ የጸጥታና የምጣኔ ሀብት ችግር በተጋረጠባት ቦኮ ሀራም ለስድስት ዓመታት ያህል አገሪቱን ሲያተራምስ ባለበት በአሁኑ ወቅት ህዝቡን ቡሃሪ ለፕሬዚዳንትነት መርጠዋል። ስልጣን እንደያዙም አብዛኛውን የአገሪቱ ወታደራዊ መረጃዎች ከስልጣን ወይም ከኃላፊነት አግልለው በሌሎች መተካታቸው ይታወቃል። የፈረንሳይ መንግስት የኮንጎ ሪፑብሊክ ፕሬዚደንት ደኒስ ሳሷንጎሶ ቤተሰብ አባላት

የገንዘብ ንብረትን እንዲይዝ ዳኞች ትእዛዝ ማስተላለፋቸውን ፓሪስ ያሉ አቃቢያነ ሕግ ጠቁመዋል። የዳኞቹ ውሳኔ በፈረንሳይ ባንኮች ገንዘብ ባስቀመጡ የአፍሪቃ መሪዎች ላይ ሲደረግ በነበረው የረጅም ጊዜ ምርመራ መሰረት እንደሆነ ሮይተርስ የዜና አገልግሎት ዘግቧል። ሳሷን ጎሶ ለ32 ዓመታት ያህል በፕሬዝዳንትነት ስልጣን ቆይተዋል። ቤተሰቦቻቸው ሀብት ያካበቱት በትክክለኛ መንገድ አይደለም ይላሉ አቃቢያነ ሕጉ።

በፈረንሳይ የሚካሄደው ምርመራ የኢኳቶሪያል ጌኒ ፕሬዚደንት ቶዶሮ ኦቢያንግ ንጉሜን እና የቀድሞው የጋቦን ፕሬዚደንት ዑመር ቦንጎን ኢላማ አድርጓል። ሁለቱም ያጠፋነው ነገር የለም ሲሉ አስተባብለዋል።

ማሊ ውስጥ ታሪካዊ ቅርስነት ያላቸው ህንጻዎች እንዲፈርሱ ረድቷል የተባለ እስላማዊ አማጺ ዛሬ ለመጀመሪያ ጊዜ በዓለም አቀፍ የወንጀል ችሎት ቀርቧል። አህመድ አልፋኪ አልማሃዲ የተባለው ሰው ማንነቱን ካስተዋወቀ በኋላ ቃል ከመስጠት ግን ተቆጥቧል። የዓለም አቀፍ የወንጀል ችሎት አቃቢ ሕግ አልማሀዲ ከሶስት ዓመታት በፊት በሰኔና ሐምሌ ወራት ላይ ዘጠኝ ታሪካዊ የመቃብር

ህንፃዎችን በቲምቡክቱ ከተማ የነበረ ታሪካዊ መስጊድንም በማፍረስ ተግባር ተሳትፏል ወይም አስተባብረዋል የሚል ክስን የቀረበበት በዛን ወቅት እስላማዊ አማጽያን በአብዛኛውን የሰሜናዊ ማሊን ተቆጣጥረው ነበረ አልማሀዲ አንሳርዲን የተባለው አማጺ ቡድን አባል እንደነበረና ቲምቡክቱን በመያዝ ተግባር ንቁ ተሳትፎ ወይም ድርሻ እንደነበረው የችሎቱ አቃቢያነግ ተናግረዋል

የዓለም የጤና ድርጅት ማንኛውም ኤች አይ ቪ ማለት ኤድስ በሽታን ሊያስይዝ የሚችል ቫይረስ የተገኘበት ሰው ወዲያውኑ አንታይሪትሮቫይራል መድኃኒት እንዲሰጠው ያስፈልጋል ሲል ዛሬ ባወጣው መመሪያ ይፋ አድርጓል። በቅርቡ በተደረገው ጥናት መሰረት አንታይሪትሮቫይራል የተባለውን የኤድስን በሽተኞች ዕድሜ ማራዘሚያ መድኃኒትን ቀድሞ መውሰድ የኤድስ በሽተኞች ጤና የተሻለ እንዲሆንና

በሽታውን የማስፋፋቱን ሂደት እንዲቀንስ የዓለም ጤና ድርጅት ዛሬ እንደሚቀንስ የዓለም ጤና ድርጅት ዛሬ አስታውቋል። የአሜሪካ ድምፅ ሬዲዮ ዘጋቢ ሊዛ ሽላይን ከጄኔቫ ያደረሰችንን ዘገባ ሄኖክ ሰማእግዜር ያቀርበዋል። የህክምና ጥናቱ እንደሚያመለክተው የኤችአይቪ መከላከያ ንክብሉን በሽታው ሳይበረታ ያገኙ ታማሚዎች ለጾታ ግንኙነት ጓደኞቻቸው ቫይረሱን የማስተላለፍ እድላቸው ይቀንሳል።

የኤችአይቪ ቫይረስ በደማቸው የሚገኙ ሰዎች ሁሉ የሰውነት መከላከያ መድኃኒት በፍጥነት ማግኘት አለባቸው ብሏል። የዓለም የጤና ድርጅት ይህንን በተግባር ለማዋል የሚያስችል መርህም በዛሬው ዕለት አውጥቷል። ከዚህ ቀደም የነበረው የዓለም የጤና ድርጅት አሰራር ታካሚዎች የሰውነት መከላከያ እንክብሉ

የሚሰጣቸው የሰውነታቸው የመከላከያ ማለት ነጭ የደምሴል ቁጥር ከተወሰነ ደረጃ በታች ሲወርድ ነው። የደብሊው ኤች ኦ የኤች አይቪ ኤድስ ህክምናና ክብካቤ ክፍል ኃላፊ ሜግ ዶርቲ እንደሚሉት በቫይረሱ መያዛቸው የታወቀ ሰዎች በፍጥነት የመከላከያ ህክምና ያስፈልጋቸዋል።

We በርካታ ሰዎች አስቀድሞ የዚህ ህክምና ተጠቃሚ እንዲሆኑ ማድረግ ኤድስን እንደ አውሮፓውያን ዘመን አቆጣጠር በ2030 እንድናጠፋ ይረዳናል። ይህንን ስንል ግን በሽታውን ከምድረ ገጽ ጠቅልሎ ማስወገድ ይቻላል እያልን አይደለም።

በበሽታው የተያዙ ሰዎች ቁጥር በእጅጉ አንሶ እንዲገኝ ማስቻል ነው። በአሁኑ ወቅት የሰውነት መከላከያ እንክብሉን የሚወስዱ ሰዎች ቁጥር 28 ሚሊዮን ሲሆን በዚህ አዲስ የአሰራር መመሪያ መሰረት በዓለም ዙሪያ በኤች አይ ቪ ኤድስ የተያዙትን 37 ሚሊዮን ሰዎችን ያካትታል።

የኤድስ ታማሚዎችን የሕክምና አገልግሎት ለማድረስ ጥረቶች መጠናከራቸውን የገለጸው የዓለም የጤና ድርጅት በሽታውን በመከላከል ያተኮሩ ስራዎች መጠናከር እንደሚገባቸው ጨምሮ አሳስቧል። የተባበሩት መንግስታት የዓለም የጤና ድርጅት ባወጣቸው አዲስ ግቦች ያካተተው ሌላ ነጥብ የኤድስ ወረርሽኝን በ2022 ዓ ም ማጥፋት ነው።

ይህን ግብ ለማሳካት በኤችአይቪ ኤድስ የተያዙት ሰዎች ውስጥ ዘጠና ከመቶ ተመርምረው ራሳቸው ማወቅ ይገባቸዋል። የሰውነት መከላከያ መድኃኒቶችንም ሊያገኙ ይገባል። እቅዱ ከተገበረ የ21 ሚሊዮን ሰዎችን ህይወት የሚያተርፍ ሲሆን በሚቀጥሉት 15 ዓመታት 28 ሚሊዮን ሰዎችን በበሽታው እንዳይያዙ ይረዳል። በመጨረሻም ሩሲያ

ሶሪያ ውስጥ የአየር ድብደባ እንደጀመረች የዩናይት ስቴትስ ባለስልጣናት አስታወቁ። የአየር ድብደባው የተጀመረው ፕሬዚዳንት ቭላዲሚር ፑቲን የፕሬዝዳንት ባሽር አላሳድን መንግስት ለመርዳት ወታደሮች እንዲላኩ ያቀረቡትን ጥያቄ የሀገሪቱ ምክር ቤት ካጸደቀ

ጥቂት ሰዓታት ካለፉ በኋላ ነው። ዩናይት ስቴትስ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ኢላማ በማድረግ የጥምረት ኃይሉን መርታ የአየር ድብደባ ማካሄዱ እንደምትቀጥል አስታውቃለች። ሩሲያ ድብደባ በጀመረችበት ወቅት የዩናይት ስቴትስ አውሮፕላኖች ከሱሪያ የአየር መስመር እንዲርቁ ሩሲያ ያቀረበችውን ጥያቄ ችላ በማለት ነው ድብደባውን የቀጠሉት። በዩናይት ስቴትስ የሚመራው የጥምረት ኃይል እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ለማዳከምና በሱሪያና በኢራቅ የሚያካሄደውን የአየር ድብደባ እንደሚቀጥልም የዩናይት ስቴትስ

የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ አስታውቀዋል። አድማጮች ለሰዓቱ የተመደበው ለዜናው የተመደበው የአየር ሰዓት ይኸው ነበር።

ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው አስተናጋጃችዋች አሉ ከበደና አዳኒች ተስሐየንን በአለም ዜናዎች የመጀመሪያው መደበኛ ፕሮግራማችን በ19 በ22 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የምሽቱ አብይ ርዕስ ከማለፋችን በፊት

ቆየት ብለው ከሚሰሙት ዘገባዎች አንዱን ለቅምሻ እናሰማለን። ኦሮሚኛ የኢትዮጵያ ፌዴራል መንግስትና የአዲስ አበባ ከተማና የድሬዳዋ ከተማ የስራ ቋንቋ ይሁን ብለን ስንጠይቅ አማርኛን ይተካ ብለን አይደለም እየጠየቅ ነው ያለ ነው። ከአማርኛ ጎን ለጎን ኦሮሚኛ ተናጋሪዎችን የሚያገለግሉ ተቋማት ይሁኑ የሚል ጥያቄ ነው።

ዶክተር ብርሃነ መስቀል አበበ ሰኝ ይባላሉ። ዓለም አቀፍ የብሪታንያ ሬዲዮ ጣቢያ ቢቢሲ በኦሮምኛ ቋንቋ ስርጭት እንዲጀምርና የኦሮምኛ ቋንቋ በኢትዮጵያ የፌዴራሉ ቋንቋ እንዲሆን በመጠየቅ የፊርማ ማሰባሰብ ዘመቻ መጀመሩን ከገለጹበት የተወሰደ ነው። ዝርዝሩ በዲሞክራሲ በተግባር ይቀርባል። አሁን በቀጥታ ወደ ዕለቱ አብይ ርዕስ ስንለፍ።

በእስልምና እምነት ተከታዮች ላይ በጅምላ የሚካሄደው ፍረጃ ለውከተኛ ጽንፈኝነትና ለሽብር ፈጠራ ማዳበሪያ የማቀበል ያህል ነው ሲሉ የተለያዩ መንግስታት መሪዎች እየተናገሩ ነው። በተባበሩት መንግስታት ድርጅት ሰባኛው ጉባኤ ትይዩ ትናንት ማክሰኞ በውከተኝነት ጽንፈኝነትና በሽብር ፈጠራ ጉዳዮች ዙሪያ በተካሄደው በዚህ ስብሰባ ላይ

አይሲስ ወጣቶችን የማጋጋልና የመመልመል አቅም እንዳይኖረው ማድረግ እንደሚገባ ስብሰባውን የመሩት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ አሳስበዋል። በሌላ በኩል ደግሞ የተመልማዩ ብዛት በከፍተኛ ቁጥር ማሻቀብ አሳሳቢ እንደሆነ ወይም እየሆነ መምጣቱን የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ገልጠዋል። ሰለሞን አባተ ከስፍራው ያጠናቀረውን ዘገባ ይዞ ቀርበዋል። እስላማዊ መንግስት ነኝ የሚለውን ቡድን የመሳሰሉ ሁከተኛ ጽንፈኝነትን የሚያራምዱ ቡድኖችን ለማሸነፍ

የተባበረ ምላሽ መስጠት እንደሚገባ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሁንም እየጎተጎቱ ነው። ቫዮለንት ኤክስትሪሚስት ግሩፕስ ኢንክሉዲንግ ዳሽ ን ቦኮ ሃራም ፖዘ ዳይሬክት ጋይሽና ቦኮ ሀራምን የመሳሰሉ ጽንፈኛ የሁከት ቡድኖች ለዓለም አቀፉ ደህንነት ቀጥተኛ አደጋ ናቸው። በሴቶችና በልጃ ገረዶች ላይ ርኅራሄ የለሽ

ጭካኔ ይፈጽማሉ። ሰላምን፣ ፍትህና፣ የሰብአዊ ክብርን ዓለም አቀፍ እሴቶችን ይጻረራሉ። አደጋውና ስጋቱ እየባሰበትና እየጨመረ መሄዱን የጠቆሙት ዋና ጸሐፊ ባን ግጭቶች ወደሚካሄዱባቸው አካባቢዎች ከመቶ በላይ ከሚሆኑ ሀገሮች የሚጎርፈው የውጭ ሽብርተኛ ተዋጊዎች ቁጥር በሰባ ከመቶ ማሻቀቡን ተናግረዋል። በዚህ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በሊቀመንበርነት በመሩት በሽብር ፈጠራና

ውከተኛ ጽንፈኝነት ላይ በተነጋገረ ጉባኤ ላይ ከመቶ በላይ ሀገሮች መሪዎችና ከፍተኛ ተጠሪዎች ከሀያ በላይ ባለብዙ ወገን ወይም ዘርፍ ተቋማት አንድ መቶ ሀያ የሚሆኑ የሲቪል ማህበረሰብ ቡድኖች እና የግሉ ዘርፍ አጋሮች ከዓለም ዙሪያ ታድመዋል፣ መክረዋል፣ የሚሰማቸውን ተናግረዋል። ችግሩ የተባበሩት መንግስታት ድርጅት የተቋቋመበትን ተልእኮ

በቀጥታ እንደሚመለከት የጠቆሙት ሚስተር ባን በመጪው የአውሮፓ ሁለት ሺ አስራ ስድስት አመተ ምህረት ለሚሰበሰበው ጠቅላላ ጉባኤ ሁከተኛ ጽንፈኝነትን ይገታል የሚሉትን አጠቃላይ የተግባር እቅድ የማቅረብ ሀሳብ እንዳላቸው አመልክተዋል። ሚስተር ባን ቁልፍ የቅድሚያ አካባቢዎች ሲሉ አምስት ጉዳዮችን ዘርዝረዋል። ሙሉውን ህብረተሰብ ማሳተፍ፣ ወጣቶችን ለመድረስ ልዩ ጥረት ማድረግ፣ በእውን ተጠያቂነት ያለባቸውን ተቋማት መፍጠር

በፍርሃት አለመመራት፣ ወይም እንዲህ አይነቱን ጠባይና ባህሪ ሊጠቀሙበት ለሚፈልጉ እጅ አለመስጠት። በአንድ ሌሊት የማይጠፋ ግን ልናሸንፈው የምንችለው ችግር ነው። አሳታፊ ማኅበረሰብን በመፍጠር ሰው ክብር ያለው ኑሮ እንዲኖር በማስቻልና

ይህንን እጅግ ጠቃሚ የሆነ ጉዞ ዘወትር በመንግስታቱ ድርጅት ቻርተር እና በሰብአዊ መብቶች ዓለም አቀፍ ድንጋጌዎች እየተመራን በማሳካት ልንጋፈጠው እንችላለን። ድህነት ሽብርተኝነትን አይፈጥርም። ሆኖም በመካከለኛው ምስራቅ፣ በምስራቅ አፍሪካና በሰሜን አፍሪካ እንደታዘብ ነው፣ ግን ወጣቶች ድህነት ሲበረታባቸው ፍትህ በማጣትና በሙስና ሲዋረዱና ሲንገላቱ ውስጣቸው ይጎዳል፣ ያቄማሉ

ሽብርተኞች ያንን ቁጣ ይጠቀሙበታል፣ ብለዋል ፕሬዚደንት ኦባማ ጉባኤውን በንግግር ሲከፍቱ። እስላማዊ መንግስት ቡድንን ወይም አይሲልን በውጊያ ግንባር ማሸነፍ በቂ አይሆንም ብለዋል ኦባማ። በመቀጠል ሲጀመርም ወጣቶችን እንዳያነሳሳና እንዳያቀጣጠል።

ሌሎችንም ለአመጽ ማንቀሳቀስ እንዳይችል ነው ማድረግ ያለብን። ይህም ማለት መሪ ሪዮት ዓለም ወይም አስተሳሰባቸውን ማሸነፍ ማለት ነው። አስተሳሰቦችን በጠመንጃ ማሸነፍ አይቻልም። አስተሳሰቦች የሚሸነፉት ከእነርሱ የሚበልጡና የሚሻሉ አስተሳሰቦችን በማቅረብ ነው። ይበልጥ ሳቢ በሆኑና ሊያነቃቁ በሚችሉ አስተሳሰቦች ማለት ነው። ሀገራቸው ለዚህ ጉዳይ እየወሰደች ያለችው እርምጃ ምን እንደሚመስል የተናገሩት የአሜሪካው ፕሬዚዳንት

የአይሲልን ፕሮፓጋንዳ ለማሸነፍ ጥረቶቹን ማጠናከሩን በተለይ በኢንተርኔትና የሙስሊም ምሁራንና ልሂቃን ድምፆች ጎላ ብለው እንዲሰሙ በማድረግ ከአይሲልና ከተዛባ የእስልምና አተረጓጎሙ ጋር ተቃውመውና ተጣልተው በድፍረት ተጋፍጠው ጥለው የወጡ የቀድሞ አባላቱን ወደፊት በማምጣት ተአማኒነቱን ለማዳከም እየሰሩ መሆናቸውን አሳስበዋል።

ከዚያ በተጨማሪ አይሲል በሚቆጣጠራቸው አካባቢዎች የሚነሱ የምጣኔ ሀብትና የፖለቲካ ብሶቶችን ማዳመጥና ለማስወገድ መስራት እንደሚገባ መክረዋል። ፕሬዝደንት ኦባማ ተቃዋሚዎች እንደ ሽብር ፈጣሪ ሲታዩና ወደ ወህኒ ሲወረወሩ አሉ ኦባማ ምን ሊከተል እንደሚችል

ወደ ዘላቂ መረጋጋትና ወደ እድገት ለመቅረብ ትክክለኛው መፍትሄ ዴሞክራሲን መቀነስ አይደለም። እንዲያውም በመናገር ነጻነት፣ በእምነት ነጻነት፣ የሕግን የበላይነት በማስጠበቅ ጠንካራ የሲቪል ማኅበራት እንዲቋቋሙ ለማድረግ ዴሞክራሲን ማብዛት ነው ትክክለኛው መንገድ።

ሁከተኛ ጽንፈኝነትን ለመዋጋት ታዲያ ይህ ሁሉ ትርጉምና ቦታ አለው ብለዋል ፕሬዚደንቱ ኦባማ። አክለውም በሁሉም ሀገሮች ውስጥ ከሙስሊም ማህበረሰቦች ጋር አጋርነትን ማጠናከር፣ መተማመንንና መተባበርን ማስፋት፣ የሚወዷቸው የአቀጣጣይ ቅስቀሳና ፕሮፓጋንዳ ሰለባ እንዳይሆኑባቸው የሚያደርጉትን መከላከል፣ መደገፍና ማገዝ እጅግ አስፈላጊ መሆኑንም ተናግረዋል።

It is up to all of us. We have to commit ourselves to build diverse, tolerant, inclusive societies that reject ይህ ደግሞ የመንግስት ስራ ብቻ አይደለም፣ የሁላችንም ጉዳይ ነው። ህብሮ የበዛ ታጋሽ፣ ሁሉን አሳታፊ የሆነ ማህበረሰብ ለመገንባት ራሳችንን አስገዝተን መስራት አለብን። እንዲህ አይነቱን ህብረተሰብ ጽንፈኞቹ ዘወትር የሚፈልጉትና ሌሎችን ለማጥመድ የሚጠቀሙባቸውን

ጸረ ሙስሊምና ጸረ ፍልሰተኛ ወይም መጤጠል የሆኑ መከፋፈልን፣ ፍርሃትን፣ ቂምን የሚዘሩ የክፋት አድራጎቶችን ከውስጣቸው ማስወገድ የሚችል ነው። በጉባኤው ላይ የተገኙ የሀገሬዎች መሪዎች የሽብር ፈጠራና የሁከተኛ ጽንፈኛነት ምንጮች ናቸው ያሏቸውን ሀሳቦች በሽብር ፈጠራ የደረሱባቸውን ጉዳቶችና መፍትሄ የሚሏቸውን

የፕሬዝደንታቸውን ኡሁሩ ኬንያታን መልእክት ያሰሙት የኬንያው የሀገር ግዛት ሚኒስትር ጆዜፍ ኦሌን ካይሴሪ ሀገራቸው ከሺ ዘጠኝ መቶ ሰማኒያ ሶስት አመተ ምህረት ወዲህ ባለፉ ሀያ አምስት ዓመታት ውስጥ አምስት ከባድ የሚባሉ የሽብር ጥቃቶች እንደተፈጸሙባት አስታውሰው በዚህም ብዙ ህይወት መጥፋቱን፣ ንብረት መውደሙን፣ የሀገሪቱ ምጣኔ ሀብት በተለይ ደግሞ የቱሪዝሙ ዘርፍ ክፉኛ መጎዳቱን ተናግረዋል። ይሁንና የተፈጠረው ሁሉ አያስደነብረንም ብለዋል። ኬንያታ በመልእክታቸው

የተለያዩ ህግጋትን በማውጣት ፖሊሲዎችንና ስትራቴጂዎችን ከመንደፍና ህዝቡን ከማሳተፍ አንስቶ ስፋት ያላቸውን ጸረ ሽብር ተግባራት መንግስታቸው እያከናወነ መሆኑን አመልክተዋል። የጅቡቲው ፕሬዚደንት ኢስማኤል ሐሰን ጊሌም ምስራቅ አፍሪካ የሽብር ጥቃቶች ኢላማ መሆኑን ጠቁመው ሙስሊሞችን በጅምላ ከሽብር አድራጎቶች ጋር ማመሳሰል ሽብር ፈጠራን ከሚያባብሱ አድራጎቶች አንዱ መሆኑን ገልጸዋል።

ቀደም ሲል ለመንግስታቱ ድርጅት ንግግር ያደረጉት የግብፁ ፕሬዚደንት አብደልፋታህ ኤልሲሲም የእስራኤልና የፍልስጤን ችግር ከሺ ዘጠኝ መቶ ስልሳ ሰባቱ የስድስት ቀናት ጦርነት በፊት በነበረው የመሬት ይዞታ በሁለቱ መንግስታት ምስረታ መፈታት እንደሚኖርበት አሳስበው ይህንን የመካከለኛው ምስራቅ ቋሚ ችግር መፍታት ሽብር ፈጠራን ከሚመግቡ ምንጮች አንዱንና ግዙፉን መድፈን ነው ብለዋል።

ይህ ትናንት በመንግስታቱ ድርጅት ጽህፈት ቤት ከጠቅላላ ጉባኤው ጎን የተካሄደ ስብሰባ ፕሬዚደንት ኦባማ ባለፈው የካቲት ዋይት ሀውስ ውስጥ የጠሩት በሁከተኛ ጽንፈኝነት ላይ የተካሄደ ዓለም አቀፍ የምክክር ስብሰባ እና የጸጥታ ጥበቃ ምክር ቤቱ ባለፈው ማለትም በስልሳ ዘጠነኛው ጠቅላላ ጉባኤ ጎን በውጭ ሀገሮች የሽብር ታዋጊዎች ላይ አተኩሮ የተላለፈው ውሳኔ ተከታይ ጉባኤ ነው። ለአሜሪካ ድምፅ ከሰባኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ።

ሰለሞን አባተን ለዘገባው እናመሰግናለን። በኢትዮጵያ በታችኛው የኦሞ ወንዝ አካባቢ በሚገኙ ነዋሪዎች ላይ የመብት ረገጣ እየተካሄደ ነው ሲል የተለያዩ ጎሳዎች መብት አስከባሪው ድርጅት ሰርቫይቫል ኢንተርናሽናል በቅርቡ ባደረገው ጥናት ገለጸ። ባልደረባችን ኪም ሊዩስ ያጠናቀረችውን ዘገባ ሄኖክ ሰማእግዜር ያቀርበዋል።

የሀገሬ ሰዎች መብት ተከራካሪው ሰርቫይቫል ኢንተርናሽናል እንደገለጸው በታችኛው ኦሞ ወንዝ ነዋሪዎች ላይ እየደረሰ ያለው ችግር ከፍተኛ ነው። ጉዳዩን በቅርበት የሚከታተሉት ኤሊዛቤት ሀንተር እንደሚሉት የኢትዮጵያ መንግስት፣ የአካባቢው ነዋሪዎች ከቀያቸው ወደ ሌላ አካባቢዎች እያሰፈረ ይገኛል።

ይህ ማለት ብዙዎቹ ነዋሪዎች ያለ ውዴታቸው ከመኖሪያቸው እየተፈናቀሉ ነው። የመኖሪያ መንደራቸው ማንነታቸው ነው። ከብቶቻቸውን የሚያሰማሩበት፣ ለምሳሌ የከገሩ ማህበረሰብ ማር የሚቆርጡበት እና አደን የሚሰማሩበት፣ የተከበረ ባህላቸውን የሚተገብሩበት ቦታ ነው። እናም ይህ ሰፈራ ለጎሳዎቹ ከአቅማቸው በላይ ትልቅ ዱብዳ ሆነዋል።

ከሚመለከታቸው የጎሳ አለቆች ጋር በቀጥታ ስለ ሁኔታው ለመረዳት ያደረጉት ጥረት አለመሳካቱን ሀንተር ያስረዳሉ። ስለ ሁኔታው በአካባቢው የሚገኙ የውጭ ለጋሽ አገሮች ሰራተኞች በስፋት እንዳስረዷቸውም አክለዋል። ይህ መረጃም በብሪታንያ የመረጃ ነጻነት ሕግን በመጠቀም የተገኘ ነው።

ይህ በጣም ጠቃሚ ነው። ምክንያቱም የእርዳታ ሰራተኞቹ ከጎሳዎቹ ጋር በቀጥታ መነጋገር ይችላሉ። ጎሳዎቹ የሰፈሩበትን ቦታዎችም ተመልክተዋል። ይህን ታማኝ መረጃ ይዘው ነው ይፋ ለማድረግ ያልፈለጉት። በእርግጥ የብሪታንያ መንግስት ስለ ሁኔታው ያለውን መረጃ ለሰርቫይቫል ለመስጠት ባይፈልግም ከአውሮፓ ህብረት መረጃውን ልናገኝ ይችለናል።

የአውሮፓ ህብረት ከብሪታንያ እና ከዩናይትድ ስቴትስ ቀጥሎ ትልቁ ለጋሽ ተቋም ነው። የጎሳው አባላት ከመኖሪያቸው ለመፈናቀል አለመፈለጋቸውን እንዳስረዷቸውና መረጃውንም ከማህበረሰቡ ማሰባሰባቸውን የመብት ተሟጋቿ ሀንተር ይገልጻሉ። ሁኔታው ከለጋሽ ሀገሮች መርሆች ጋር እንደሚጋጭም ጨምሮ ያስረዳሉ።

ጐሳዎቹ የሰፈሩባቸው ቦታዎች በተለይ አንዱ ለመኖሪያ ምቹ አይደለም። በአሁኑ ሰዓት ነዋሪዎቹ በወባና በተቅማጥ እየተሰቃዩ ነው። መንግስትም የሰፈራውን ቦታ ለቀው ወደ ሌላ ቦታ እንዳይሄዱ ከልክሏል። ነዋሪዎቹን የማስፈር ስራው ከተጠናቀቀ በኋላ ቦታው ለከፍተኛ የሸንኮራ አገዳ ምርት ስራ ይውላል። የታቀደው የሸንኮራ አገዳ እርሻ ኩራዝ ይሰኛል። በጣም ሰፊ ነው።

የኢትዮጵያ የውሃ መስኖና ኤነርጂ ሚኒስትር አቶ አለማየሁ ተገኑ የኢትዮጵያ መንግስት ጎሳዎቹን ከቦታቸው ያለ አግባብ አላፈናቀልም በማለት አስተባብለዋል። እንደዚህ አይነት እንቅስቃሴ አላደርግንም። ጎሳዎቹን ከመኖሪያ ቦታቸው አላፈናቀልንም። አሁንም የመኖሪያ ቦታቸው ላይ ይገኛሉ። መንግስትም እንደ ትምህርት ቤት ያሉ ለማህበረሰቡ የሚጠቅሙ ግንባታዎችን በመገንባት ላይ ይገኛል። እንደማስበው ዘገባው ፍጹም ውሸት ነው።

የሀገሬ ሰዎች መብት ተከራካሪው ሰርቫይቫል ኢንተርናሽናል መረጃ አጠናቃሪ ሃንተር እንደሚሉት ከሆነ ደግሞ የኦሞ ወንዝ በዙሪያው ለሚኖሩት ሕዝብ ሁሉ ሕይወታቸው ነው። ለእርሻቸው በተፈጥሮ መስኖ ይጠቀሙበታል። የጊቤ ግድብ ሶስት በራሱ በውሃ ፍሰት ላይ ያመጣው ለውጥ አለ። ያ ማለት በተፈጥሮ የውሃ ፍሰቱ ላይ ተጽዕኖ ያመጣል።

የአካባቢው ነዋሪዎች እንዳሰቡት ምርቶቻቸው በቂ አይሆንም። ከነሱም አልፎ በወንዙ ዙሪያ የሚኖሩትን የሰሜን ኬንያ የቱርካና ሐይቅ አካባቢ ነዋሪዎችን ይጎዳል። እናም የቱርካና ሐይቅ በወንዙ ፍሰት መቀነስ ሳቢያ በመጉደሉ በአሳ ማጥመድ ስራ የሚተዳደሩትን ሁሉ ሊጎዳ ይችላል። ሚኒስትሩ አቶ አለማየሁ ተገኑ እንዳሉት በወንዙ ዙሪያና አካባቢው የሚኖሩትን ሰዎች ስለሚሰራው ግንባታ በተመለከተ በግልጽ መረጃ መንግስታቸው አድርሷል፣ በጋራም ሰርተዋል።

በኦሞ ዙሪያ ነዋሪዎች ላይ እንዳላችሁት ምንም አይነት አስገድዶ የማስፈር ተግባር አልተከናወነም ነዋሪዎቹ አሁንም በቦታቸው ላይ ይገኛሉ። በአንጻሩ በአካባቢው ነዋሪውን የሚጠቅሙ ግንባታዎችን በመስራት ላይ እንገኛለን።

ለማህበረሰብ መብቶች መከበር የሚሠራው ድርጅት መርማሪ ኤሊዛቤት ሃንተር ከለጋሽ አገሮች ባገኙት መረጃ መሠረት መንግሥት ለእርሻ ሥራ ወደ አምስት መቶ ሺህ ሠራተኞችን ይፈልጋል። ወደ አካባቢው ለሥራ የሚፈልሱት መጤ ሠራተኞች በአካባቢው ባህል ወግና እምነት ላይ ያልተፈለገ ለውጥ ሊያመጡ ይችላሉ ይላሉ። አቶ አለማየሁ ተገኑ በዚህ አባባል ፈጽሞ አይስማሙም።

ለሕዝቦቻችን እንጠነቀቃለን እናስባለን። ቅድሚያ የምናደርገውም ይህንኑ ነው። በሕዝቦቿ ላይ ከመኖሪያቸው ባፈናቀልም ሆነ የሚገባቸውን ክብር ማንሳት ኢትዮጵያዊ ባህላችን አይደለም። እቅዳችን ለሕዝቦቻችን የተሻለ እድገትንና ጥቅምን ማምጣት ነው። እውነቱ ይህ ነው። አቶ አለማየሁ በአካባቢው እየተካሄደ ስላለው በአካል ተገኝቶ ለመመልከት ለሚፈልግ ሁሉ የኢትዮጵያ መንግሥት በሩ ክፍት እንደሆነ ተናግረዋል።

በሌላ በኩል ከሰርቫይቫል ኢንተርናሽናል ኤሊዛቤት ሃንተር በኦሞ ወንዝ አካባቢ የሚገኙት ነዋሪዎች እውነቱን ለማውጣትና በይፋ ለመናገር የደህንነት ስጋት እንዳለባቸው አክለዋል። ወደ መጨረሻው የመጽሔቱ ትንታኔ ርዕስ ልሻገር።

ሂልተን ወርልድ ዋይድ በመባል የሚታወቀው የሆቴሎች ድርጅት በ42 ሚሊዮን ዶላር ወይም ከ800 ሚሊዮን ብር በላይ በሆነ ውጪ በዋሳ ከተማ ላይ ሆቴል እንደሚገነባ ዛሬ ይፋ አድርጓል። የሚገነባው ሆቴል ለሆቴል ዓለም አቀፍ አንድ ለሂልተን ዓለም አቀፍ አንድ ትልቅ ምዕራፍ ነውም ተብሏል። የግንባታውን የስራ አመራር ከኢትዮጵያው የሰንሻይን ንግድ ኩባንያ ጋር መፈራረሙ ተገልጧል። መለስካቸው አማ ነው ዝርዝሩን ያሰናዳው

ዛሬ ረፋዱ ላይ በሂልተን አዲስ አበባ በተካሄደ የፊርማ ስነ ስርዓት የሂልተን ዓለም አቀፍ የአውሮፓና አፍሪካ ልማት ከፍተኛ ምክትል ፕሬዚዳንት ፓትሪክ ፊትስ ጊቦን በኢትዮጵያ የብዙ ዓመት የመስተንግዶ ልምድ ያለው ሂልተን ከአዲስ አበባ ሂልተን ቀጥሎ የሂልተን ሐዋሳን ሪዞርትና ስፓ በመክፈት በዓለም ዙሪያ የታዋቂነት ያለውን አገልግሎቱን ከፍተኛ እድገት እያስመዘገበ ባለው ክልል ውስጥ ሥራ ይጀምራል ሲሉ ተናግረዋል። በሐዋሳ ከተማ

ሐዋሳ ሐይቅ ዳርቻ ላይ የሚገነባው ሂልተን ሐዋሳ ሪዞርትና ስፓ በ30 ሺህ ካሬ ሜትር ላይ የሚያርፍና 42 ሚሊዮን ዶላር ወይንም 875 ሚሊዮን 700 ሺህ ብር ያህል የሚፈጅወት የለው።

ፓትሪክ ፊትስጌቦውን እንደሚሉት የዚህ ሆቴል መገንባት በግዙፉ ዓለም አቀፍ ሆቴል እድገት ራሱን የቻለ አንድ ትልቅ ምዕራፍ ወይንም የሆቴሉ ትልቅ መለያ ነው። ይህ ለሂልተን ትልቅ ምዕራፍ መሆኑ እውነት ነው። ዓለም አቀፋዊ ግባችን ለዓለም ተጓዦች ሁሉ የመጀመሪያ ምርጫ መሆን ነው።

ለዓለም ተጓዦች የመጀመሪያ ምርጫ ለመሆን ደግሞ እነዚህ ተጓዦች ሊሄዱባቸው በሚፈልጓቸው ቦታዎች ሆቴሎች ሲሰሩ ብቻ ነው። ሂልተን በአፍሪካ አህጉር ውስጥ ሊገነባቸው ካቀዳቸው ሃያ ሺህ ማረፊያዎች ይህ ሆቴል ጉልህ መለያችን ወይም ትልቅ ምዕራፍ ይሆናል። በአፍሪካ ውስጥ ዛሬ ወደ 11 ሺህ በሚጠጉ ክፍሎች አገልግሎት እየሰጠን ነው። በዚህ መንገዳችን ይህ ሆቴል የሚቀሩንን ዘጠኝ ሺህ ክፍሎች ቁጥር በተወሰነ ደረጃ

ያሟላል። ይህ ከስምጥ ሸለቆ ሐይቆች ባንዱ ሐዋሳ ሐይቅ ዳርቻ ከአሞራ ገደል ብሔራዊ ፓርክ ባሻገር የሚገነባ ሆቴል 169 ክፍሎችና ቪላዎችን የሚያካትተው ግንባታ የውጭ መዋኛና የስፓ ማዕከሎቹ የሪዞርቱ መለያ እንደሚሆኑ ሂልተን ዓለም አቀፍ ያሰራጨው መረጃ ያስረዳል። ከሂልተን ዓለም አቀፍ ጋር የሐዋሳውን ሂልተን ግንባታ ስራ አመራር የተፈራረሙት

የሰንሻይን ቢዝነስ ኃላፊነቱ የተወሰነ የግል ማህበር ባለቤትና ፕሬዚደንት አቶ ሳሙኤል ታፈሰ በበኩላቸው እንዲህ ያለ ስራ ከዚህ ታዋቂ ተቋም ጋር ለመስራት በመብቃታቸው የተሰማቸውን ደስታ ገልጸው ስራውን በከፍተኛ ብቃት እንደሚወጡ ተናግረዋል። ሰንሻይን ቢዝነስ ፖሊሲ ሃዝ ቢን ክራቢንግ ቱ ወርክ ዊዝ ፖርማንት ካምፓኒ ዊዝ ሂልተን ወርልድዋይ ፎር ኳይት ሰም ታይም ናው

ሰንሻይን ቢዝነስ ኃላፊነቱ የተወሰነ የግል ማህበር እንደ ሂልተን ዓለም አቀፍ ካለ ታዋቂ ኩባንያ ጋር ለመስራት ትልቅ ምኞት ካሳደረ ረዘም ያለ ጊዜ አልፏል። ከዚህ አኳያ የነበረንን ሕልምና ፍላጎት በአዋሳ በሚገነባው ሪዞርት ላይ ተግባራዊ እንዲሆን የተቻለንን ሁሉ ጥረት እናደርጋለን። ይህን ሆቴል በኢትዮጵያ እጅግ የተመረጠ የቱሪስቶች መዳረሻ ለማድረግ ዓላማ አለን። ስለሆነም

ይህን ኮንትራት ከሂልተን ዓለም አቀፍ ጋር ለመፈራረም ስለበቃን የተሰማኝን ትልቅ እርካታ ለመግለጽ እወዳለሁ። ሂልተን ሆቴል በኢትዮጵያ ውስጥ እንደ አውሮፓውያን ዘመን አቆጣጠር ከ1969 ወይንም እንደ ኢትዮጵያውያን ዘመን አቆጣጠር ከ1961 ዓ.ም ጀምሮ ዓለም አቀፍ ደረጃ ያለው የሆቴል አገልግሎት እየሰጠ ሲሆን በዓለም ስማቸው ከገነነ የኢንዱስትሪው ተቋማት ወይም ኩባንያዎች ወደ ኢትዮጵያ ቀድሞ የገባ እንደሆነ ይታወቃል።

ሂልተን ዓለም አቀፍ በአሁኑ ወቅት በዓለም ውስጥ በ82 አገሮች 550 ሆቴሎች አሉት። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።

መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻዊ ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ለሰዓቱ ጥቂቱን እንስማ።

እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። የአሜሪካን ድምጽ ሬዲዮ አዘጋጆች እና አቅራቢዎች በሙሉ እንዲሁም ኢትዮጵያ ለሚገኙት ወንድሞቼ ጭምር እንኳን ለደመራ እና ለመስቀሉ በዓል በሰላም አደረሳችሁ እላለሁ። በድሉ ከሜርላንድ የአቶ ምናምን ቃለ መጠይቅ ሰማ ነው ሰማሁት እኔ በጣም ደግሞ ደጋግሜ የሰማሁት ጥሩ ነው። እናንተ በተሻላችሁ መጠን ያው ከተለያዩ የመንግስት ባለስልጣኖችም በቅድ ጥሎ ጊዜም

ከውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ጋ እንደውም ተከታዩን እናቀርባለሁ ብላችሁ ስላልቻላችሁ ያው ማቅረብ አልቻላችሁም። ነገር ግን የተለያየ ፖለቲካውን ሁኔታ የአገራችንን መስማታችንን እንቀጥላለን። ያው እናንተ በምታቀርቡልን እንግዶቻችን አማካኝነት ማለት ነው። የሁሉንም ሳይድ መስማቱ በጣም ጥሩ ለኛ አንድ በጣም ከኢትዮጵያ ባለስልጣኖችም ከአንዳንድ መሳሪያዎች የምሰማው የአሜሪካ ዜግነት ያለውም

የሌላ ሀገር ሄዶ ፖለቲካ ተሳትፎ ማድረግ እንደማይችል እንደሚያስቀጣ ዜግነትንም እንደሚያሳጣ ሲነገር የሰማው መስሎኝ ነበር እና አንድ መጽሄት ላይ ሳነብ ፎሪን ፓሊሲ ዶት ካም የሚባል በአሜሪካ ዝ በጣም የታወቀ የተከበረ መጽሄት ነው እና ኢዝ ኢት ሊጋል ፎር አሜሪካንስ ቱ ፋይት ኢን አናዘር ካንትሪስ አርሚ ብሎ ለቀረበለት ጥያቄ ፎር ዘ ሞስት ፓርት የስ አንለስ

they are fighting against America ማለት አሜሪካዊ ዜግነት ሆኖ በሌላ አገር ጦርነት ለመሳሰብ ይችላል ብሎ ሲጠይቀው ምንድን ያለው ይችላሉ ለምሳሌ እስራኤል እስራኤላውያን አሉ ጆሽ አሜሪካን እስራኤል አርሚ የሚዋጓሉ እነሱን ይጠቅሳል ለጽሁፉ መነሻ ያደረገው አንድ ሊቢያዊ ከሎስ አንጀለስ ሄዶ ፍሪ ሊቢያ የሚለውን አርሜ ደግፎ ለተዋቀ እና ምንም ችግር እንዳልደረሰበት ነው የሚናገረው ስለዚህ የተሳሳተ

መረጃ የሚያ የሚያቀብሉ ሰዎች ይህን እንደዚህ እንደዚህ አይ ነገሮችን ግንዛቤ ውስጥ እንዲከቱ አሳስባለሁ። በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። አድማጮች፣ አሁን ኢትዮጵያውያን በአሜሪካ ይቀጥላል።

የኢትዮጵያውያን በአሜሪካ የምሽቱ እንግዳ በአንድ ሳይንሳዊ ጥናት ለሽልማት የበቁ የዚህ የዩናይትድ ስቴትስ ነዋሪ የሆኑ ኢትዮጵያዊ ናቸው። የፕሮግራሙ አዘጋጅና አቅራቢ አዲሱ አበበ ነው። እንግዳውንና የፕሮግራሙን ጭብጥ በሚያስተዋውቅበት ይጀምራል። የዛሬው እንግዳዬ አቶ አንተነህ ታደሰ ግርማ ይባላል። ወጣት ስለሆነ አንተ ማለቴ በድፍረት አይደለም። እዚህ ዋሽንግተን ዲሲ ውስጥ በሚገኘው ሀዋርድ ዩኒቨርሲቲ

በአርትና ሳይንስ ኮሌጅ የኢንፎርሜሽን ማለት የመረጃ ቴክኖሎጂ ዲሬክተር ነው። በቅርቡ በተካሄደ አንድ ዓለም አቀፍ ጉባኤ ላይ ስለ ሳይበር ማለትም ኢንተርኔት ጥቃት ጥናታዊ ጽሑፍ አቅርቦ ከፍተኛ እውቅናና ሽልማት አግኝቷል። ጥናታዊ ጽሑፉና ምርምሩ ያተኮረው የኢንተርኔት ጥቃት ከመድረሱ በፊት እንደምን ማስወገድ ወይም ማክሸፍ እንደሚቻል የሚጠቁም ውጤት ነው። ሲ ዝርዝሩን

ከአንተ ነህ ኢንፎርሜሽን ቴክኖሎጂ ላይ ያተኮረ በየአመቱ የሚደረግ ኮንፈረንስ ነው እና በጣም አስቸጋሪ ነው ውድድር ውስጥ ሄደህም ስራህን ለማቅረብ ያለህ ቻንስ ከሀያ አምስት እስከ ሀያ ዘጠኝ ፐርሰንት ነው ዛም ለመድረስ ለመመረጥ በጣም በሙያው በየሰለጠኑ ሳይንቲስቶቹ ናቸው ኢቫልዌት የሚያደርጉት ወረቀቱ የሚመዝኑት እንግዲህ በተቻለ መጠን የአማርኛ ቃላት ከተጠቀምን አድማጭ ምንለውን ሊረዳ ይችላል ይቅርታ በጣም እሺ ልክ ነው

እና በሙያው ባለቤት የሆኑና ብዙ ልምድ ያላቸው ሳይንቲስቶቹ ከአንድ መቶ ሰባት የሚበልጡ ናቸው በዛ

ዓለም አቀፍ የኢንፎርሜሽን ቴክኖሎጂ ጉባኤ ላይ የሚሳተፉትና ከመረመሩት በኋላ ነው ምርጫውን የሚነግሩ። ሶስት ወር ያህል ይፈጃል። ራሱ ከአርባ የተለያዩ አገሮች ነው የሚመጡት ተሳታፊዎቹ። ከመላው ዓለም ነው ማለት ይቻላል። ከኢትዮጵያ ይጨምራል። እናንተ ኢትዮጵያዊ መሆንህን ነው። በአቅም እዚህ ነው ያለ አንተና ከዛ የሚመጡ ሳይንቲስቶች እና ምሁራን አሉ። እንደዚህ ይሆናል ብዬ ለመገመጥ አልችልም። እኔ በዛን ወቅት እኔ ብቻ ነበርኩ የነበርኩት ኢትዮጵያዊ። እንደነገርኩ ውጣ ወረዱት

ትንሽ ሰፋ ይላል። እድሉ ግን ክፍት ነው አ እድሉ ክፍት ነው። እድሉ ክፍት ነው። ምናልባት በዚህ ሁኔታ ላይ ለመሳተፍ የሚፈልጉም እኔን ኮንታክት ቢያደርጉኝ፣ በእኔም ቢገናኙኝ እኔም አድራሻውን ልሰጣቸው ይችላለሁ። መልካም ጥሩ አጋጣሚ፣ ጥሩ ማስታወሻ። እኔ ካረኩት ሌላው ማያደርግበት ምክንያት አይታየኝም። ኢትዮጵያኖች ደግሞ ገበዞች ናቸው፣ ይህን እምነቱ አለኝ።

እንደምታውቀው እንግዲህ ሳይበር ሴኩሪቲ ማለት የደህንነት መረጃ ሳይንስ የምንለው በጣም አስፈላጊነቱ ከምንም ጊዜ የበለጠ ነው፣ እና በዚህ ሙያ ላይ ነው እኔ በአሁን እየሰራው ያለሁትን የምርምር ስራዬን ሁለተኛው ክፍል ነው። የመጀመሪያው በአሜሪካኑ የደህንነት መረጃ

የሪሰርች የምርምር ዳይሬክቶሬት በኩል ሪኮግናይዝ የተደረገው እና እውቅና ያገኘው እሱ የመጀመሪያው ላስ ቬጋስ ላይ አቅርቢው የነበረው ሁለተኛው ደረጃ ስራ ነበር እና የዚህ የሳይበር ሴኩሪቲ ማለት የመረጃ ደህንነቱን እንዴት ነው ይሄ ጥቃት ከመድረሱ በፊት ልንከላከለው የምንችለው የሚል አዲስ ሞዴል እየሰራሁ ነው ያለሁት በአሁኑ ሰዓት

የዛንን ነገር ለማሳየት ነው እየገባሁት አቀራረቤን እንዴት እንደሆነ እና ያ ነገር እንዴት አድርጎ እነዚህ የሳይበር አታክ ማለትም የደህንነት ጥቃቶች በሚሰነዘሩበት ጊዜ ጉዳቱ ከመድረሱ በፊት እንዴት ነው ማወቅ የሚቻለው የሚለውን ነገር ነው እየሰራ ያለሁት በአሁኑ ሰዓት እና

ያንን ስራዬን ነበረ ያቀረብኩት ከአርባ አገሮች ወደ ሁለት መቶ ምናምን ተሳታፊዎች በተለያየ ቦታ ነው እያቀረብ ነው ስራችንን። እግዚአብሔር ፈቃድ ሆኖ ምናልባት የእኔ ወረቀት የመጀመሪያውን ደረጃ አግኝቶ ስት ፔፐር ኦፍ ድ ካንፈረንስ ወይንም ምርጥ የምርምር የስራ ውጤት ተብሎ አንደኛ ወጥቷል። እንግዲህ የሚሰጠኝን አዋርድ ከሰባት ወር በኋላ ሄጄ ይቀበላሉ። ምንድን ነው አወሩ ሽልማቱ ምንድን ነው? ሰርቲፊኬት ነው። እንግዲህ እንደ ዲፕሎማ አይነት ሰርቲፊኬት

ይሰጠዋል እንደገና፣ ያንን ነገር ኦፊሻሊ አናውንስ ያደርጉታል ይመስለኛል። ይሄ ሳይበር አታ ወይም የደህንነት መረጃ ቴክኖሎጂው እየተስፋፋና እየመጠቀ በሄደ መጠን የጠቃሚነቱን ያህል ጎጂነት ስላለው ያንን ለመከላከል የሚያስችል ጥናት ነው ያንተ። እንግዲህ ዋናው እሱ ነው። እዚህ ላይ አንድ ነገር ልገልጽልህ የምፈልገው ጋሽ አዲሱ፣ እኔ የምሰራው ስራ አሁን እንግዲህ ምናልባት ትንሽ ቴክኒካል ሙያዊ ቃል ይሆናል፣ ክላውድ ኮምፒውቲንግ እየተባለ አሁን በመጠቀም ላይ ያለ ቴክኖሎጂው ሁሉ ወደ

እንደዛ እያምራ ነው ያለ። ምንድን ነው ግን ለምሳሌ አንተ በድርጅት ውስጥ የምትሰራቸውን ስራዎች ሌላ ድርጅት እንዲሰራልህ አድርገ አሳልፈ መስጠት ማለት ነው። እና እዛ ላይ ያለው ሴኪሪቲ ፕሮብሌም በጣም በጣም የከፋና አስቸጋሪ የሆነ ነገር ነው። እና ይህንን ነገር አጠቃቀሙ ጉልህ የሆኑ ጠቀሜታዎች ቢኖሩትም በጣም አሳሳቢ የሆኑ የደህንነት ወይንም የሴኪሪቲ ፕሮብሌሞች አሉት። ከነዚህ ውስጥ ሶስት የክላውድ ኮምፒውቲንግ አጠቃቀሞች አሉ። ከነሱ አንስቶ እንዴት

አድርገ ኢምፕሊመንት ወይንም ዲፕሎይመንት ሞዴል የሚባሉ አሉ። ራሱ ክላውድ ኮምፒቲንግ ባይ ኢትሰልፍ ብዙ ቀዳዳዎች አሉት። እነዚህን ነገሮች ነው መጀመሪያ መጠናት ያለባቸው የሚል ነበር የኔ ሀሳብ። ከዛ ተነስቶ ነው ይሄ ዲዲኦኤስ ማለት እዛ ላይ እንደምታየው ሰርቪሱን ማለት ያጠቃቀሙን ሁኔታ ያለምንም ኢንተራፕሽን እንዴት መቀጠል ይቻላል ነው ግምል ሶስት አይነት የኢንፎርሜሽን ችግሮች አሉ። ከሶስቱ ዋናው እና እኔ የተጠቀምኩበት አቬላብሊቲ ማለት ሰርቪሱን ያለምንም መቋረጥ የሚቀጥልበትን ሁ

ሁኔታ እንዴት ነው መቀጠል የምንችለው የሚል ነው። ለምሳሌ ያህል ቀላል ምሳሌ ለመስጠት በዚህ በዩናይትድ ስቴትስ ሁመን ሰርቪስ ውስጥ የኦባማ ኬር እየተባለ የነበረው ዌብሳይት እንዴት ዳውን እንደነበረና ብዙ ችግር እንደፈጠረ እናውቃለን። ያንን አይነት ፕሮብሌም ነው። ያ እንግዲህ ፖዚቲቭሊ ያ ሲስተም ዳውንም ሊሆን ይችላል፣ ማለት ስራውን እየሰራም ከአቅም በላይ በሆነ ችግር። ሁለተኛ ግን ከምንም በላይ አታከሮች በሚልኩት አታክ ያ ነገር ሊወድቅ ይችላል። ጥቃት ፈጻሚዎች በ

የሚያደርጉት በሚመስሉት እርምጃ ማለት አዎ እና ያንን ነገር እንዴት ነው ዲቴክት የምንለየው ደህናውን ከበሽተኛ ማለት ከአጥቂውና ትክክለኛ ተጠቃሚው እንዴት መለየት እንችላለን

እና ክላውድ ኮምፒውቲንግ ላይ ነው ስ ኦል ክላውድ ክላውድ ሚንስ በኢንተርኔት ሰርቪስ መጠቀም ማለት ነው። ወደፊት ቴክኖሎጂ አጠገብህ ኮምፒውተር አይኖርም። ኦል ሲምፕል ቲን ኮምፒውቲንግ ቲን ክላይንት የሚባል ነገር አጠገብህ ቁጭ አድርገህ ስራ ሁሉ በዛ ነው የሚሰራው። ግን ሴኪሪቲውን እንዴት ነው ሀንድል የሚደረገው? ይሄ ነው የእኔ የምርምር ስራ መሰረት የሆነው። ይሄ በተለይ የሴኪሪቲ ትሬት የሚባለው በደህንነት ላይ ስጋት የሚጋርድ ነገር ለአሜሪካ በመንግስት ደረጃም በጣም ትኩረት የሚሰጠው ይመስለኛል። እና ተቀባይነቱም ያን ያህል የጎላ ላይ

ይሆናል ምናልባት። በአሜሪካ መንግስት በመንግስት ደረጃ እንዳንተ አይነት ሰዎች ያደረጉት ጥናት ይሄን ጥቃት ለመከላከል የሚያስችል ቀድሞ ለመዘጋጀት የሚረዳ ነው። እና ምን ያህል ነው ተቀባይነቱ? አንተ ነህ ወልውልህ፣ እንዴት መሰለህ? እዚህ ላይ አንድ ነገር ልናውቅ እንችላለ። ይሄ ጦርነት በል ጦርነት ልበለው እንግዲህ ቅርታ ይደረግልኝ። እና የስፓይ ቱ ስፓይ ማለት አንዱ አንዱ ነው የሚሰልለው ገብተሃል? የሚቆምም ነገር አይደለም። አንተ አንድ ነገር በሰራህ ቁጥር ሌላው ደግሞ አጥቂህ ከአንተ በላይ ሆኖ ይመጣል። እና ይሄ ነገር በጣም

በጣም አስቸጋሪ ነገር ነው። ብዙ ድርጅቶች ትልቆቹን ጃይንት ካምፕኒ ከነ ጉግል ከነ ማይክሮሶፍት ጀምረ ብታያቸው እኛ ኢንተል አሁን ለምሳሌ ማካፊን ወስዶ ብዙ ነገር ሰርተናል። የእኛ ነገር ሴኪውር ነው እንደዚህ ነው እንደዚህ ነው ብለው ብዙ ነገሮች ያቀርባሉ። ግን እስካሁን እኛ ኦፊሻሊ አንተ አሁን ሰው ኦፊሻሊ የሚነገረውን ነገር ነው የሚሰማው። ግን

በምርምር ስራ ውስጥ ገብተህ ነገሮችን የምትከታተል ከሆነ በጣም አንተ ማታያቸው እንደ ራንሰም ተይዘው ብዙ ኦርጋኒዜሽኖች ያልታሰበ ክፍያ እየከፈሉ ነው አሁን ያሉት ለእነዚህ ለአታከርስ ማለት ሀከርስ ለምንላቸው። እና ይሄ የሳይበር ሴኪሪቲ ጉዳይ በጣም እየሰፋ ነው፣ ዘርፈ ብዙ ነው ብሎ መጥቀስ ይቻላል። ይቅርታ። በጣም አመሰግናለሁ። ዶክትሬት ድግሪህን በሚቀጥለው አመት መጀመሪያ ላይ የምትወስድ ይመስለኛል። ሀዋርድ ነው ምት ያለኸው

እዛ ደግሞ ዲሬክተር ነ የዚህ የኢንፎርሜሽን ቴክኖሎጂ ኢንፎርሜሽን ቴክኖሎጂ ሰርቪስ ዲሬክተር ሆኜ ነው የምሰራው። ውይይታችን አላበቃም፣ ይቀጥላል። አቶ አንተነህን ለአሁኑ አመሰግናለሁ። በነገራችን ላይ አድማጮች ኢሜይላችን የት እንዳለ እናውቃለን፣ ማለት ኢሜይል ያሁ ወይም ጂሜይል ነው እንላለን፣ ግን ማን ነው የሚቆጣጠረውና የሚያስተናግደው? ሌላ ሞባይላችን ላይ የሆነ ፕሮግራም ስናስገባ፣ ማለት ዳውንሎድ ስናደርግ

ስልካችን ውስጥ ያሉ ምስጢሮች ለምን አይነት አደጋ እንደሚጋለጥ እናውቃለን። የእነዚህንና መሰል ነገሮችን ባለሙያ ከሆነው አቶ አንተነህ ጋር ሁለተኛውና መጨረሻውን ክፍል ውይይት ስናደርግ የሚመለሱ ይሆናሉ። እስከዚያው ሰላም። አሁን ደግሞ ዲሞክራሲ በተግባር።

ዓለም አቀፍ የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ በኦሮምኛ ቋንቋ ስርጭት እንዲጀምርና ኦሮምኛ በኢትዮጵያ የፌዴራሉ ቋንቋ እንዲሆን በመጠየቅ የፊርማ ማሰባሰብ ዘመቻ መጀመሩ ተገለጸ። እስካሁን ወደ 35,000 ፊርማ መሰባሰቡንና በቅርቡ አብዛኞቹ ኮሌጆችና ዩኒቨርሲቲዎችም ሲከፈቱ ቁጥሩ ይበልጥ ይጨምራል ተብሎ እንደሚጠበቅ ተነግሯል።

በፊርማ ማሰባሰቡ ዘመቻ መጀመር ዙሪያና ሌሎች ጉዳዮች አስተባባሪውን ዶክተር ብርሃነ መስቀል አበበ ሰኚን የዲሞክራሲ በተግባር ፕሮግራም አዘጋጅና አቅራቢ ሰሎሞን ክፍሌ አነጋግሯቸዋል። ቀጥሎ ይሰማል። አፋን ኦሮሞ ለምን በኢትዮጵያ የፌዴራሉ ቋንቋ መሆን እንደሚገባው ዋና የተባሉ አስር ምክንያቶች የተዘረዘሩበትን ጽሑፍም አድርሰውናል። ዶክተር ብርሃነ መስቀል አበበ ሰኚ

ዶክተር ብርሃን መስቀል የህግ ጠበቃና አማካሪ ሲሆኑ ቀድሞ በተባበሩት መንግስታት ድርጅት የኢትዮጵያ ሚሽን የህግ ጉዳዮች አማካሪ ሆነው ሰርተዋል። በቅድሚያ ለጊዜው ላመስግን፣ በጣም እጅግ አመሰግናለሁ። ፊርማ ለማሰባሰብና ቢቢሲ የብሪቲሽ ብሮድካስቲንግ ኮርፖሬሽን የአፋን ኦሮሞ አገልግሎት እንዲጀምር ለመጠየቅ ምንድን ነው መነሻችሁ?

ፔቲሽን ስናቀርብ ታሳቢ ያደረግናቸው ነገሮች አሉ። አንደኛ ከዚህ በፊት በቪኦኤ እና በጀርመን ድምፅ የነበረን ልምድ መጥፎ ነበር። ቪኦኤ በቅርብ ጊዜ በኦሮምኛ ፕሮግራም እስኪጀምር ድረስ በአማርኛ ብቻ ወደ ኢትዮጵያ ብሮድካስት ያደረግ ነበር። የጀርመን ድምፅ እስካሁንም ድረስ ወደ ኢትዮጵያ የሚያስተላልፈውን ፕሮግራም አማርኛ የኢትዮጵያ ብሔራዊ ቋንቋ ነው በሚል እሳቤ በአማርኛ ብቻ ያቀርባል የኦሮሞ ህዝብ በ

ኢትዮጵያ ትልቁ ህዝብና የኦሮምኛ ቋንቋ ከአፍሪካ ሶስተኛው ቋንቋ በተናጋሪ ብዛት ሶስተኛ ቋንቋ ሆኖ ሳለ የህዝብ መረጃ እያገኘ አይደለም። የመረጃ ረሀብተኛ ነው። ቢቢሲ ስርጭቱን መጀመር ይህንን ችግር ይቀርፋል ብለን ስለምናስብ እነሱም ይሄንን ተረድተው ይህንን ችግር ለመቅረፍ እንዲተባበሩም አስፈላጊ ስለሆነ ብለን ነው። ቢቢሲ ራሱ ያስቀመጠው ምክንያት ነው በኢትዮጵያ

እና ከኢትዮጵያ ተርታ ያሰለፏቸው ኤርትራ፣ ሰሜን ኮሪያ እና ራሽያ የዲሞክራሲ እጥረት አለባቸው ብለን እናስባለን ብሎ ነው ይህንን ስርጭት ለመጀመር እያሰበ ያለው። የዲሞክራሲ እጥረትን ቋንቋን መጠቀም ስላለባቸው ያንን መናገር ፈልገን ነው ይህንን ፔቲሽን የጀመር ነው። ላቀረባችሁ ጥያቄ ታዲያ የተሰጣችሁ ምላሽ ይኖር ይሆን? ከቢቢሲ እስካሁን በቀጥታ የተሰጠን ምላሽ የለም።

ስለ ጉዳዩ አውቀዋል። ቢቢሲም በራሱ እንደ ዜና የእኛም ፒቲሽን መጀመር ዘግቧል። አሁን ወደ ሰላሳ አምስት ሺህ የሚሆን ፍርማ አሰባስበናል። ሶስት አራተኛው በላይ የፍርማ ስብስቡ የመጣው ከኢትዮጵያ ከሚኖረው ኦሮምኛ ተናጋሪ ህዝብና የኦሮሞ ህዝብ አጋሮች ከሆኑ ሌሎችም ነው። በትዊተር ደግሞ ወደ አንድ ነጥብ አምስት ሚሊየን ኢምፕሬሽን እና ከግማሽ ሚሊየን በላይ የሆነ ዳይሬክት ኮንታክቶችን ያደረግንበት ሁኔታ ነው ያለው።

ስለዚህ እያደረግን ያለነው እንቅስቃሴ በቢቢሲ እንደ ድርጅትም የእንግሊዝን መንግስት በዚህ ውስጥ በውሳኔ ውስጥ ድርሻ አለው፣ እነሱንም ኮንታክት እያረግን ያለንበት ሁኔታ ነው ያለው። ለን ውጤታማ እንሆናለን የሚል እምነት አለን። ሰላሳ አምስት ሺህ ደርሷል ብላችኋል እስካሁን ያሰባሰባችሁት ፊርማ። በተለይ አፋን ኦሮሞን የኢትዮጵያ ፌዴራል መንግስቱ የስራ ቋንቋ እንዲሆን ትፈልጋላችሁ። ደግሞ በቅድሚያ እስቲ ይህን ፊርማ የምታሰባስቡት እነማን እንደሆናችሁ ምን ያህል እንደምትሆኑ

የት እንደምትገኙ ራሳችሁን አስተዋውቁልኝ። ይሄንን ፊርማ ኮኦርዲኔትና ፋሲሊቴት እያደረግን ያለ ነው ኢትዮጵያ ውስጥ ያሉ ኦሮምኛ ተናጋሪ የሆኑ አክቲቪስቶች፣ ከኢትዮጵያም ውጭ ያሉ በአውሮፓም አሜሪካም፣ በአውስትራሊያም እንደዚሁም ደግሞ በመካከለኛው ምስራቅም ያሉ የተለያዩ ኦሮምኛ ተናጋሪም፣ ኦሮምኛ ተናጋሪ ያልሆኑ ከአማራም፣ ከትግራይም እና ከደቡብ ብሔር ብሔረሰቦችም

ይህንን አሳብ የሚደግፉ ሰዎች ያሉበት ኮኦርዲኔቲንግ ኮሚቲ ነው ይህንን ፋሲሊቴት እያደረገ ያለው። ሰፊ መሰረት ያለው ጉዳይ ነው። የኦሮምኛ ቋንቋ የኦሮሞ ህዝብ ሀብት ብቻ አይደለም፣ የኢትዮጵያ ሀብት ነው። የኦሮሞ ህዝብ የኢትዮጵያ አካል ነው። ኢትዮጵያ ኦሮሞ ነች፣ ኦሮሞ ኢትዮጵያ ነው እና ይህንን ደግሞ ሁሉም ተረድቶ የኦሮሞ ህዝብ መጎዳት የሱ መጎዳት እንደሆነ

በመገንዘብ በሰፊው ይሄ ችግር መቀረፍ አለበት ብሎ በሶሻል ሚዲያ እና በሌሎች ሜንስትሪም ሚዲያዎች አሁን እንደምናደርገው በቪኦኤም በሌሎች ሚዲያ አውትሌቶችም ይሄ ጉዳይ ሽፋን አግኝቶ ይህ የቋንቋ ጥያቄ የኢትዮጵያ

የፌዴራል መንግስት የስራ ቋንቋ ኦሮምኛ ይሁን የሚለው ጥያቄ ትኩረት እንዲያገኝም ቢቢሲም በዚህ አጋጣሚ ይህንን ችግር ሰፊ መሰረት ያለው ጥያቄ መሆኑን ተገንዝቦ መልስ እንዲሰጥ ለማድረግ የተዋቀረ ነው። ስለዚህ ስብጥራችንም ሆነ በዚህ ውስጥ ያለን እንቅስቃሴ መላ ኢትዮጵያን የሚወክልና የኦሮሞ ሕዝብ ጥያቄ የኢትዮጵያ ጥያቄ እንደሆነ አንደርላይን አድርጎ የተዋቀረ ግሩፕ ነው። መጠሪያ አላችሁ?

መጠሪያችን እንዳልኩት ነው ግሎባል ኮኦርዲኔቲንግ ኮሚቲ ነው የምንባለው። የአፋን ኦሮሞ ሰፖርት ግሩፕ ነን። ቢቢሲ በኦሮምኛ ዜና ስላስተላለፈው ወይም የተወሰኑ መረጃዎችን ስለሰጠ ሀገር ውስጥ ያለው ችግር ስለማይቀረፍ

ይህ ጉዳይ በኢትዮጵያ መንግስት ታይቶ ኢትዮጵያ ከአማርኛ በተጨማሪ ኦሮምኛ የኢትዮጵያ መንግስት የፌዴራል መንግስቱ እና የአዲስ አበባ እና የድሬዳዋ የስራ ቋንቋ እንዲሆን መጠየቅን ታሳቢ አድርጎ የተጀመረ ነው። ወደ አንድ ሲቪክ ኦርጋናይዜሽን ኢቮልቭ አድርጎ ኢትዮጵያ ውስጥ ለሚደረጉ እንቅስቃሴዎች፣ ኢትዮጵያ ውስጥ ለሚመጡ የፖሊሲ ለውጦች

ግብዓት ሊሆኑ የሚችሉ ነገሮችን ለማመቻቸት የተጀመረ ሀሳብ ነው። አንደኛ በጂኦግራፊካዊ አቀማመጡ በመልክዓ ምድር አቀማመጡ ትልቁን ሰፊውን የኢትዮጵያን ክፍል የሚሸፍነው የኦሮሞ ህዝብ ነው። ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር የሚጎራበት ህዝብ ነው። በዚህም ምክንያት ይሄ ቋንቋ በሰፊው በኦሮሚያ ውስጥ ብቻ ሳይሆን በአጎራባች ክልሎችም የሚነገር ቋንቋ መሆኑን ስለዚህ እያልን ያለ ነው።

ይሄ ችግር መልስ ማግኘት አለበት ከሚል ስለሆነ ነው ሀሳቡን ያስረዘምኩን መልካም ጂኦግራፊውን በተመለከተ ዶክተር ብርሃነ መስቀል አሁን ውድድሩ በአማርኛ ተናጋሪዎችና በኦሮሚፋ ተናጋሪዎች መካከል ሳይሆን አማርኛን ተምረውትም ሆነ በባህል ይዘውት ከሚገኙ የራሳቸው ካደረጉት እንደ ደቡብ ካሉ ሕዝቦችም ጋር ነው እንደሚታወቀው በኦሮሚያ ክልል በርካታ ከተሞች ለምሳሌ ደብረዘይት ናዝሬት ፍቼ ጎሐጽዮንና

ገብረ ጉራቻ ያሉ ህዝቦች አማርኛ ተናጋሪዎች ናቸው። ስለዚህ ምን ይላሉ? ጥሩ ጥያቄ ነው። እጅግ በጣም ጥሩ ጥያቄ ነው። እንደሚታወቀው ኦሮምኛን፣ አማርኛን የኦሮሞ ወጣቶች በጃንሆይ ጊዜም ሆነ በደርግ ጊዜ ከዚያም በፊትም በትምህርት ቤት ብቻ ነው የተማሩት። ስለዚህ በትምህርት ቤት አሲሚሌትድ የሆነው እና መንግስት መስሪያ ቤት ውስጥ የገባው እንደገና ደግሞ አማርኛ ተናጋሪ ሰፋሪዎች ያሉባቸው ከተሞች ውስጥ የተቀላቀለው ኦሮሞ እንደተባለው

አማርኛ መስማትም መናገርም ይችላል። ባለፈው ሀያ ሀያ አምስት ዓመታት ውስጥ ግን ትምህርት ቤት የሄደው ትምህርት ቤት የገባው ኦሮሞ ሁሉም የተማረው በአፍ መፍቻ ቋንቋ በኦሮምኛ ነው። ይህም በመሆኑ ከኦሮሞ ህዝብ ከሰባ አራት ከመቶ በላይ የሚወክለው ከሰላሳ አመት በታች ያለው ወጣት አማርኛን በጭራሽ የሚናገርበት ሁኔታ አይደለም። አሁን ያለው ያ ሰሌክቲቭ አሲሚሌሽን ፕሮሰስ

ተለውጦ ኢትዮጵያን ህብረ ብሔራዊ እናደርጋታለን የቋንቋና የተለያዩ ተለያዩ አይደንቲቲዎች ሪስፔክት የሚደረጉበት አገር እናደርጋለን ብሎ መንግስት ባወጣው ፖሊሲ መሰረት በአፍ መፍቻ ቋንቋ መማሩና ራሱን ማስተዳደሩ በኦሮሚያ ውስጥ ትክክል ሆኖ ሳለ፣ በፌዴራል መንግስቱ ግን አማርኛ ብቻ ሆኖ በመቀጠሉ በአዲስ አበባ ውስጥ የስራ ቋንቋ በህግ የተደነገገ አማርኛ ብቻ በመሆኑ

በድሬዳዋም እንደዚሁ በመሆኑ ይሄ ህዝብ በነኝህ ተቋማት ከሚደረጉ ግልጋሎቶችም ሆነ በእነኚህ ተቋማት ውስጥ ተሳትፎ እንዳይኖረው የሆነበት ሁኔታ ነው ያለው። ኦሮሚኛ የኢትዮጵያ የፌዴራል መንግስትና የአዲስ አበባ ከተማና የድሬዳዋ ከተማ

የስራ ቋንቋ ይሁን ብለን ስንጠይቅ አማርኛን ይተካ ብለን አይደለም እየጠየቅ ነው ያለ ነው። ከአማርኛ ጎን ለጎን ኦሮምኛ ተናጋሪዎችን የሚያገለግሉ ተቋማት ይሁኑ የሚል ጥያቄ ነው። አንደኛው ነጥብ ይሄ ነው። ሁለተኛ፣ ኢምፖዚሽን አይደለም። በደቡብ ክልልም ሆነ በአማራ ክልል ያለው ኦሮምኛን የመማር ግዴታም ምንም ነገር የለበትም በ

ልክ ከዚህ በፊት ያለው መብቱን ይዞ የሚቀጥልበትና ምናልባትም ከኦሮምኛም በተጨማሪ አስፈላጊ ሆነው ከታየ ትግርኛም የፌዴራል መንግስቱ የስራ ቋንቋ ቢሆን እኛ ችግር የለብን። ከህብራትና ኩራን አድማጮቻችን፣ አሁን ቀጣዩ ሴቶችና ቤተሰብ

ያለ አቻና አስገድዶ ጋብቻ ላይ ያተኮረ ዝግጅት ነው። ሴቶችና ቤተሰብ ለምሽቱ የያዘው

ጽዮን ግርማ ናት ያዘጋጀችልን። የትዳር ጓደኛ ላይ መምረጥ ብቸኛ ባለመብቶች እድሜያቸው ለአካለመጠን የደረሱ ተጋቢዎች ብቻ ናቸው። ነገር ግን ታዳጊዎች፣ ይህ የሰብአዊ መብታቸው ተጥሶ በመላው ዓለም በየቀኑ 39 ሺ የሚሆኑት ያለ እድሜያቸው እንደሚዳሩ መረጃዎች ይጠቁማሉ። ለአካለ መጠን ያልደረሰችን ወይም ያልደረሰን ወጣት በግዳጅ መዳር ታዳጊዎችን ለበርካታ ችግር ያጋልጣል። የትምህርት እድል እንዳያገኙ፣ የጤና እክል እንዲገጥማቸው፣ ካለ እድሜያቸው ከተዳሩ ታዳጊዎች የተወለዱት ልጆች

ሰዎች የወደፊት እጣቸው የተበላሸ እንዲሆን ባስ ሲልም በህይወት የመቆየት መብታቸውን እስከ ማሳጣት ይደርሳል። ባለፈው ሳምንት እዚህ ዋሽንግተን ዲሲ በሚገኘው የአሜሪካ የውጭ ጉዳይ መስሪያ ቤት በአምባሳደር ካትሪን ሩዜል አዘጋጅነት ያለ እድሜና በግዳጅ የሚደረግ ጋብቻ ያብቃ በሚል ርዕስ ውይይት ተካሂዶ ነበር። በዚህ ውይይት መክፈቻ ላይም አንጀሊና ጆሊ በኤግዚኪቲቭ ፕሮዲሰርነት የተሳተፈችበት ድፍረት ፊልም ፕሮዲሰር ዶክተር ምህረት ማንደፍሮ ተገኝታ ፊልሙ ስላተኮረበት ጭብጥ ማብራሪያ ሰጥታለች።

እንዲሁም እርሷ ቀደም ሲል በህጻናትና በሴቶች መብት ዙሪያ ስትሰራ እንደቆየች ከአሁኑ ባለቤቷና ከፊልሙ ጽሁፍ ደራሲና ዳይሬክተር ዘረሰናይ አበራ ጋር የተገናኙትም ይህንኑ አላማ ተግባራዊ ለማድረግ እንደሆነ አብራርታለች። ፊልሙ የተሰራበት ዋና አላማ ህጻናት ያለዕድሜያቸው ሲዳሩ የሚደርስባቸውን ችግር ለአለም ህዝብ በማሳየት ያለዕድሜ ጋብቻና ጠለፋን ለማስቀረት ግፊት ለማድረግ መሆኑን ገልጻለች። የፊልሙ ዳይሬክተር ዘረሰናይ በአስራ አራት አመቷ ያለዕድሜዋና ያለፍላጎቷ

በእድሜ ከሷ በእጅጉ በሚበልጡ ሰው በመጠለፏ ምክንያት ራሷን ለመከላከል ባደረገችው ትግል በገዛ መሳሪያቸው ተኩሳ የገደለቻቸውን ታዳጊ እውነተኛ የህይወት ታሪክ ከሰማ በኋላ ፊልሙ በሆሊውድ የፊልም ባለሙያዎች እንዲሰራ በማሰብ ሆሊውድ ሲመጣ የገጠመውን ዶክተር ምህረት በእለቱ አስረድታለች።

You know, lead, Filmu ya majemre like ya Kiingereza ya kwa kwa ndisara

ታዋቂዋ የፊልም ተዋናይት ሀሊቤሪም የመሪነቱን ቦታ ይዛ እንድትጫወት ቀረጻውን በአሜሪካን ሀገር እንዲካሄድ ጠየቁት። ነገር ግን የፊልሙ ታሪክ በዚህ ሁኔታ ከተሰራ ማስተላለፍ የሚፈለገው መልእክትና ያለ እድሜ ጋብቻ የሚያደርሰውን ለማህበረሰቡ በማስተላለፍ እንዲህ ያለውን ጎጂ ባህል ከኢትዮጵያ እንዲጠፋ የማድረጉን ጥረት ያስተጓግላል በሚል እሳቤ ፊልሙ በኢትዮጵያውያን እንዲሰራ መወሰኑን በዛም መሰረት ተሰርቶ ውጤታማ እንደሆነ አስረድታለች። እንዲሁም ከፊልሙ ላይ

የተወሰነ ክፍል ቀንጨብ አድርጋ ለተመልካቹ አሳይታለች። ጉዳዩ ያልተለመደ እና በጣም አስቸጋሪ ነው። በተለይም የልጅቱ በፖሊስ ቁጥጥር ስር መሆን ፍርድ ለመስጠት ያስቸግራል። በተጨማሪም ልጅቱ ሕፃን መሆኗ ፍርዱን የበለጠ ከባድ ነው የሚያደርገው ስለዚህ

የልጅቷ አባት፣ አንተ ሶስት ሺህ ብር ወይንም ይህንን የሚያወጣ ከብት እንድትከፍል ወስነናል። በተጨማሪም ልጅቷ ከመንደሩ ርቃ እንድትሰደድ ወስነናል። ይህ ውሳኔ ይህ ውሳኔ የሟችን ቤተሰብ ችግር ለማቃለል ሲባል ይህ ነገር ተግባራዊ ይሆናል።

ይህም ማቅፍ ነው። መሞት አለበት፣ መሞት አለበት። ውሳኔያችን ለድርድር የሚቀርብ አይደለም። ስራችንን ጨርሰናል። ኢትዮጵያ ውስጥ ባሉ ገጠራማ ቦታዎች የሚሰጠውን ባህላዊ ዳኝነት ያሳያል ባለችው የፊልሙ የተወሰነ ክፍል አገሬው በወቅቱ ተሰብስቦ በፊልሙ ባለታሪክ አበራሽ በቀለና ቤተሰቧ ላይ ያሳለፈውን ውሳኔ ቀንጨብ አድርጋ አሳይታለች።

ዶክተር ምህረት ፊልሙን ለተመልካቹ ካሳየችም በኋላ ትልቁ ስራ የሚጀምረው እዚህ ጋር ነው። የዚህ ፊልም ማጠንጠኛ የሆነችው ባለታሪኳ አበራሽ በቀለ ችግሩ የደረሰባት ገና በ14 ዓመቷ ነበር።

በዛን ወቅት ሕይወት ምን ያህል ከባድ እንደሆነባት መገመት ትችላላችሁ። ከሁለት ዓመታት ክርክር በኋላ ከእስር ብትለቀቅም ምንም አይነት ድጋፍ ስላልነበራት ከሀገር ወጣች፣ ከዛም ተሰወረች። ከዚህ ፊልም መታየት በኋላ ነው እንደገና ታሪኳ የጀመረው። እኔም አግኝቼ ባነጋገርኳት ጊዜ የነገረችኝ ነገር

ማላላን መሆን እፈልጋለሁ የሚል ነበር። ዶክተር ምህረት ቀጣዩን ስታስረዳ ማላላ እርሷ ላይ የደረሰው ችግር ለሌሎች ታዳጊ ሴቶች ማስተማሪያ እንደሆነ ሁሉ ያለ እድሜ መዳርና ጠለፋ እንዲያበቃ የአበራሽ ታሪክ ማብቂያ እንዲሆን ለማድረግ የድጋፍ ፊርማ አሰባስበው አንድ መቶ ሰላሳ አምስት ሺህ ፊርማ ለአምባሳደር

ካትሪን ራዜል አስረክበዋል አምባሳደር ካትሪን ስለ ፊርማው ለአሜሪካ ድምጽ ሲያስረዱ ፊርማው የተሰባሰበው በሴት ጥቃት ላይ የሚያተኩር ፊልም በሰሩት የፊልም ስራ አባላት እገዛ ነበር መቶ ሰላሳ አምስት ሺህ ሰዎች የተስማሙበት የስምምነት ፊርማ ነው በኢትዮጵያ

ሴት ህጻናት ላይ እየደረሰ ያለውን የባህል ጫና የሚያሳይ ድንቅ የፊልም ስራ ነው። ፊልሙም በአንዲት ኢትዮጵያዊት ሴት የደረሰውን ያላቻ ጋብቻ፣ ያስገድዶ መደፈርና የግድያ ወንጀል ላይ የሚያጠነጥን ሲሆን ለማሳየት የሚጥረውም በህጻናት ሴቶች ላይ በስፋት እየደረሰ ያለውን የባህል ጫናና ክብደቱን ለዓለም ለማሳየትና ለውጥ ለማምጣት ነው።

እንደማስበው ፊልሙ ስለ ጥቃቱ በቅርበት ተገኝቶ ለመመልከት ለማይችሉት እንደኔ ላሉ የህግ ሰዎች ስለ ሴቶች ጥቃት አሳሳቢነትና ትኩረት ሰጥተን መነጋገር እንዳለብን ለማወቅ አስችሎናል። ውይይቱ የተካሄደው በመላው ዓለም ላይ ያሉ ተመሳሳይ ችግሮችን በማንሳት ሲሆን ታንዛኒያ፣ ኢትዮጵያ፣ ማላዊና ብራዚል በምሳሌነት ተጠቅሰዋል። አምባሳደር ካትሪን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በዚህ ጉዳይ ላይ ስለሚሰራበት ሁኔታ ሲናገሩ

የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በአጠቃላይ በሴቶች መብት መጠበቅ ላይ በመስራት ላይ ይገኛል። አንድ ሀገር ስለ ሴቶች ደህንነት መጨነቁ ለሀገር መረጋጋትና እድገትም ከፍተኛ አስተዋጽኦ አለው ብለን እናምናለን። ስለዚህ በዚህ በዩናይትድ ስቴትስ ስለ ጉዳዩ ጥናት ያካሄድንና የሚመለከተን የህግ ሰዎች እየተወያየንበት ያለ ነው። ሴቶችን ከጥቃት እንዴት መከላከል እንችላለን

የተሻለ ደህንነታቸውንስ እንዴት እናመቻቻለን? በሚለው ሀሳብ ላይ ነው። አላማውም በሴቶች መብት ላይ በሙያው የሰለጠኑ ሰዎችን በማሳተፍና

ወቅታዊና ሚዛናዊ መረጃዎችን በማሰባሰብ የበለጠ ለመስራት አቅደናል። የኢትዮጵያን ጉዳይ በተመለከተም በአሜሪካ መንግስትና በውጭ ጉዳይ መስሪያ ቤት ያለውን ግንዛቤ ሲያስረዱ በዚህ በመጀመሪያው የበጋ ወቅት ፕሬዚዳንት ኦባማ ወደ ኢትዮጵያ በተጓዙበት ጊዜ በሴቶችና በእናቶች መብት ዙሪያ እንዲሁም ያለ እድሜና አስገድዶ በሚደረግ ጋብቻ ጉዳይ ከሚመለከ

ከተመለከታቸው አካላት ጋር በሰፊው ተወያይተዋል።

በአፍሪካ ውስጥ ታዳጊዎች ከዘጠኝ ዓመታቸው ጀምሮ እንደሚዳሩና ይህም አስከፊና ጎጂ ባህል በመሆኑ ሊያበቃ እንደሚገባ ተናግረዋል። አምባሳደር ካትሪን ሲናገሩ ያለ እድሜና አስገድዶ የሚፈጸም ጋብቻ የሚፈጥረው ችግር ገፈት ቀማሾች ያለ እድሜያቸው የተዳሩት ታዳጊዎች ብቻ ሳይሆኑ መላው ዓለም እንደሆነ ጠቁመዋል። እንደማስበውና እንደተረዳ ነው ስለ ጉዳዩ

ጥናትን ያካሄዱ ሰዎችን ማሳተፉ ጠቃሚ ነው። እኛም በህፃን ሴቶች ላይ ስለሚደርሰው ጉዳት በቅርብ ጊዜ የተደረገውን ጥናትና ታማኝ መረጃዎችን ከተለያዩ ሀገሮች ማሰባሰብና በጥልቀት ማየት እንፈልጋለን። አድማጮች፣ ለምሽቱ የያዝነው ስርጭታችን በዚሁ አበቃ። የተገኘው ስርጭት ይቀጥላል። በእኛ በኩል ሰላም